በጋምቤላ ከተማ ባለፈው ሳምንት እሁድ ምሽት በጀመረውና በማግስቱ ሰኞም በቀጠለ ግጭት ሰዎች መገደላቸውን ነዋሪዎች ገልጸዋል። የክልላዊ መንግስቱ የሰላምና የጸጥታ ቢሮ በበኩሉ በግጭቱ ሁለት ሰዎች መገደላቸውና ሌሎች አራት ሰዎች ደግሞ መቁሰላቸውን ለአሜሪካ ድምጽ አስታውቋል። በጋምቤላ ከተማ የሚገኙ የመጀመሪያ ደረጃና የሪፈራል ሆስፒታሎችም በግጭቱ የቆሰሉ ሰዎችን እያከሙ እንደሚገኙና የሞቱም መኖራቸውን የአሜሪካ ድምፅ አረጋግጠዋል። ገብረ ሚካኤል ገብረ መድህን ዘገባ አለሁ። ባለፈው ሳምንት እሁድ ሰኔ 16 ቀን 2016 ዓ ም በጋምቤላ ከተማ የተቀሰቀሰውና በማግስቱ ሰኞም ቀጥሎ እንደዋለ በተገለጸው ግጭት ሁለት ሰዎች በታጣቂዎች መገደላቸውን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። አስተያየት ሰጪው በዕለቱ ከምሽቱ ሦስት ሰዓት ጀምሮ ተኩስ ሲሰማ እንደነበረ በመግለጽ ስለ ሁኔታው እንዲህ አስረድተዋል። ነበረ በዛ ደግሞ ንጋቱ እንደገና ከተጀመረ ሰዓት በኋላ እንደገና ተጀመረ። ጌጀ ምባል ወንዝ አለ። ጌጀ ወንዝ ነሱ ገላቸው ለማጠፍ ሲሄዱ ተኩስ ተከፍትባቸው። መጀመሪያ ቦምብ ነው ጦሮላቸው ቦምብ፣ በኋላ ግን ተኩስ ተከፍትላቸዋል። ግጭቱ የተከሰተባቸው የከተማዋ አካባቢዎች ጀጀቤ ተራራና በአቅራቢያው የሚገኝ ወንዝ እንዲሁም ጓላት የሚባለው ሰፈር እንደሆነ የገለጸልን ሌላ አስተያየት ሰጪም የግጭቱ ተሳታፊዎች አንድ ዘመዱን እንደገደሉበት ተናግረዋል። ጥፋት አካባቢ ያው የቶፕ ህግን ሰማ ነበር ና የአንድ ሾፌር ህይወት ማጣት ሆኗል። እና ለሁለት የተቆሰሉ ሰዎች ነበሩ። ማታ ነው አንድ ሰው የተገደለው። አንድ ሰው ሞቷል። አንዱ ደግሞ ቆስሏል። ከሰዓት በኋላ ደት ዘመድ ነው። አሁን ቅብረን ጨርሰናል። የታጠቀ ሰው ዛፍ ላይ ወጡ። ሰዎቹ በመንገድ የተንቀሳቀሱ ስሄድ ካየ በኋላ ነው ነገር ድርጊት የፈጸሙላቸው። ዛፍ ላይ ሆኖ ተኮሰ። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮንጎኝ ደግሞ እሁድ ምሽት በጀመረው ግጭት በታጣቂዎች ጉዳት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው እንደሚገኙ ተናግረው የአንድ ሰው ህይወት ማለፉንም ጠቁመዋል። ጠዋት ላይ አንዱ ሰው መጥቶ ነበር። በድሞ ላይ ነው የተመጣ። ከሰዓት ደግሞ ወደ ዘጠኝ ሰዓት አካባቢ ሌላ ሰው መጥቶ ነበሩ። አንዱ ድሩ ላይ ነው የተመጣ አንዱ ደግሞ እዛው አልቆ ነው የመጣ። እዛ ሞቶ ነው ያመጡት። እስካሁን በእናንተ የተመዘገበው ሞት አንድ ነው። አንዳንድ ቁስለኞች ሁለት አሉ፣ ሆስፒታል ውስጥ ናቸው። የጋምቤላ ሪፈራል ሆስፒታልም እንዲሁ በግጭቱ በጽኑ የተጎዱ አራት ሰዎችን እያከመ እንደሚገኝና ከእነርሱም ውጭ የአንድ ሰው ሕይወት ማለፉን ለአሜሪካ ድምፅ በሰጠው መረጃ አመልክተዋል። የጋምቤላ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ ባጓል ጆክ በግጭቱ ሁለት ሰዎች መገደላቸውንና አራት ሰዎች ደግሞ መቁሰላቸውን በአጭር የጽሑፍ መልእክት በሰጡን ምላሽ አስታውቀዋል። እሁድ ምሽት የጀመረውን ግጭት ተከትሎ ትላንት ሰኞ በከተማዋ የሰላም መደፍረስና የእንቅስቃሴ መስተጓጎል አጋጥሞ እንደነበር ሁለተኛው አስተያየት ሰጪ ተናግረዋል። ያው እንቅስቃሴ የለም። በተለይ የከተማ ዋና አደባባይ ምንም ባጃጅ እንቅስቃሴ የለውም። መኪናም የለም። ያው ካለ ጸጥታ ትላንት ከቀትር በኋላ አንስቶ በከተማዋ የመንግስት የጸጥታ ኃይሎች መሰማራታቸውን የነገሩን አስተያየት ሰጪዎቹ ዛሬ ማክሰኞ የተሻለ መረጋጋትና አንጻራዊ ሰላም እንደሚታይ ጠቁመዋል። ከዚህ ቀደም ግንቦት 30 ቀን 2016 ዓ ም በጋምቤላ ከተማ ታጣቂዎች በአንድ የመዝናኛ ክበብ ውስጥ በከፈቱት ተኩስ ዘጠኝ ሰዎች ቆስለዋል። በተመሳሳይ በግንቦት ወር መጀመሪያ ላይ በዚሁ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውንና 23 ሰዎች መቁሰላቸውን የክልሉን የሰላምና የጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ